ጥያቄ 15 በኹፍ ላይ የታበሰን የሚያፈርሰው ምንድን ነው? መልስ አንደኛ በኹፍ ላይ የማበሻ ጊዜው መጠናቀቁ። መንገደኛ ላልሆነ ነዋሪ አንድ ቀን ከነሌሊቱ ለመንገደኛ ደግሞ ሦስት ቀን ከነሌሊቱ ባልነው መሠረት በሸሪዓ የተወሰነው የማበሻ ጊዜ ካለፈ በኋላ ሁፉ ላይ የማበሻ ጊዜው ያልቃል። ሁለተኛ ሁፎቹን ማውለቅ አንድ ሰው ሁፎቹን ወይም አንዳቸውን ካበሰባቸው በኋላ ካወለቀ በላዩ ላይ ያበሰውም አብሮ ይፈርሳል።